ከቀናት በኋላ ቤተሰቦችን የምመግበው ነገር የለኝም ያሉን በኮሮና ቫይረስ ምክንያት ከቤታቸው መውጣት የማይችሉ ኢትዮጵያውያን ስደተኞች ናቸው። በጅቡቲ የሚኖሩ ኢትዮጵያውያን ስደተኞች የሀገሩ መንግሥት የኮሮና ቫይረስን ለመቆጣጠር ባሳለፈ ውሳኔ ምክንያት የዕለት ጉርስ ለማግኘት እየተቸገሩ መሆናቸውን ተናግረዋል። መንግስት ማንም ከቤቱ እንዳይወጣ በሚል ባሳለፈው ውሳኔ ከእጅ ወደ አፍ ኑሮን የሚገፉ ስደተኞች ቤተሰቦቻቸውን የሚደጉሙበት አጥተው ለረሃብ መጋለጣቸውን ለአሜሪካ ድምጽ ገልጸዋል። የመን የሚገኙ ኢትዮጵያውያንም በትውልድ ኢትዮጵያዊ የሆኑ ፍልሰተኞች ላይ እገታ መብዛቱን ይናገራሉ። ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ዝርዝሩን ያስደምጠናል። የጅቡቲ መንግስት የኮሮና ቫይረስ በሀገሩ እንዳይስፋፋ ሰዎች ከቤታቸው እንዳይወጡ በማገዱ በሀገሩ የሚኖሩ ኢትዮጵያውያን ስደተኞች ኑሮ እንደከበዳቸው ተናግረዋል። ብዙው ስደተኛ ከእጅ ወደ አፍ ኑሮ የሚኖር ሰው በመሆኑ የተጣለው ገደብ ለረሃብና የተለያዩ ችግር እንዳጋለጣቸው ኢትዮጵያውያኑ ተናግረዋል። አቶ አደም አብዱላሂ የስድስት ልጆች አባት ናቸው። የገጠማቸውን ችግር እንዲህ ያብራራሉ። እኔ ለምሳሌ ሚስቴ ጋር ስምንት ሰው ነን። ትናንሽ ጊዜዎች አሉ። ሶስት ዓመት፣ ስድስት ዓመት፣ የስምንት ዓመት አለ። በሀይል መጥፎ ችግር ነው ያለ ነው። ራሳቸውን ችግር ውስጥ ስላሉ ምን ማድረግ እንደ ግራ ገብቶናል። በዚህ ላይ ደግሞ በአጠቃላይ ናም ሰው ውጭ እንዳይቀሳቀስ ትንሽ ስራ ቆማል። ምንም መደረግ የምትችለው የለም። አንድ ሰው ባይሰራ ሌላ ሰው ሄደ የፈለገ ሰው ተራድተው ይኖር ነበረ። አሁን ሁሉም አንድ ሆነ። ስለዚህ በቃ ዚዛችን ባይኔራ ኮረስ የሚባል በቤት ውስጥ ረሃብ ልንሞት ነው ማለት ነው። ምን ሌላ መጥፎ የለም። ሳይድ አደም ሌላ በጅቡቲ የሚኖር ትውልድ ኢትዮጵያዊ ስደተኛ ነው። ለአምስት አመታት በበርበር አካባቢ መኖሩን የተናገረው ሳይድ በጉልበት ስራ ቤተሰቡን እንደሚያስተዳድር ገልጸው አሁን ግን ሁሉም ነገር በመቆሙ ግራ ገብቶኛል ሲል ይናገራል። በእውነት ለመናገር በሽታው ከመከሰቱ በፊት ስራ ውለን ለን የዕለት ክፍያችን ሲሰጠን ገሚሱን በልተን ሌላውን እናስቀምጥ ነበር። እኔም ከዚያ ከቆጠብኳት ፍራንክ ነው እየተጠቀምኩ ያለሁት። አሁን ግን ቆጠብኳት ሳንቲም እያለቀች በመሆኗ ከአሁን በኋላ እንዴት እንደሚሆን ግራ ገብቶኛል ሲል ይናገራል። ዳ አቶ አዳም እንዲሁም ሳይድ የጅቡቲ መንግስት ለዜጎቹ እርዳታ ሲያደርግ በሀገሩ የሚኖሩ ኢትዮጵያውያን ስደተኞች ግን የሰብአዊ ድርጅቶች እንዲሁም በሀገሩ የሚገኝ ኢትዮጵያ ኤምባሲ ምንም ሊደግፉን አልቻሉም ሲሉ ተናግረዋል። በየመን የሚኖሩ የኢትዮጵያ ስደተኞችና ፍልሰተኞችም ኮሮና በዓለም አቀፍ ደረጃ ከተከሰተ ወዲህ ይባሶኑ ኑሯቸው እንደተመሰቃቀለ ተናግረዋል። በየመን አልከረፍ ስደተኞች መጠለያ የሚኖሩት አቶ መሐመድ ሙሜ ኮሮና በሚኖሩበት መጠለያ ሊከሰት ይችላል በሚል ውጥረት በካምፑ መስፈኑን ገልጸዋል። አክለውም አቶ መሐመድ ኮሮና ከመከሰቱ ጥቂት ቀደም ብለው ወደ የመን ሀገር ገብተው ሰነአ ከተማ ጎዳና ላይ ይኖሩ የነበሩ ኢትዮጵያውያን በየመን ሚሊሻዎች ወደ አልታወቀ ቦታ ተወስደዋል ብለዋል። ከአንድ ሺህ ሶስት መቶ እስከ ሁለት ሺህ የሚሆኑ ናቸው በሽታው ከመከሰቱ በፊት በሰነአ ከተማ ጎዳና ላይ ይኖሩ ነበር። ከዚያ አንስተዋቸው ወዴት እንደወሰዷቸው የምናውቅ ነገር የለም። ይህ ደግሞ በጣም ሀሳብ ሆኖብናል አሁን ይላሉ። አክለው አቶ መሐመድ ኢትዮጵያውያን ፍልሰተኞቹን የወሰዷቸው የየመን ሚሊሻዎች መሆናቸውን ጠቁመው አሁን በሚኖሩበት አልከረፍ ስደተኞች ካምፕ የብርድ በሽታ አይነት ምልክት ያለው በሽታ በወረሽኝ መልክ መከሰቱን ተናግረዋል። አልከረፍ ውስጥ ተከስተዋል ያሉት በሽታ ትውከት፣ የድካም ስሜትና ከፍተኛ የሆነ የሰውነት ሙቀት ስሜት ያለው ነው ካሉ በኋላ ይህ ከተከሰተ ሁለት ወር አልፎታል፣ ብዙም ሰው በበሽታው ተጠቅተዋል ብለዋል። ሌላ በየመን ስናና በአልከረፍ ካምፕ አካባቢ የሚኖሩ ሰዎች የተናገሩት በህገወጥ የሰዎች አዘዋዋሪዎች እየተሰቃዩ ስለተነገረው ኢትዮጵያውያን ዜጎች ነው። አቶ ሙሐመድ ሙሜ የመን በበልመንደብ አካባቢ የሚገኙ የማቆያ ጣቢያዎች ውስጥ በሺዎች የሚቆጠሩ ፍልሰተኞች ታግተው እየተሰቃዩ ነው ብለዋል። የሆነ ጉባኤ በጣም ብዙ ሰዎች ናቸው ችግር ውስጥ ያሉት። አንድ ከሳውዲ ወይም ከሌላ ቦታ ዘመድ ያለው ሰው ካገቱ እስከ ሶስት ሺህ ዶላር ነው የሚቀበሉት። ሌሎች መስጠት ያልቻሉትን ደግሞ ከመካከላቸው አንዱን ገለው እሳት ላያቸው ላይ እየለኮሱ በማሰቃየት ያስፈራሩ እና ያስፈራሩና ይቀበሏቸዋል። በጣም አስቸጋሪ ስቃይ ውስጥ ናቸው ሲሉ ይናገራሉ አቶ መሐመድ። በጅቡቲ በተላለፈው ውሳኔ እየተቸገሩ ስላሉት ኢትዮጵያውያን ስደተኞች እንዲሁም በየመን በአገሩ ሚሊሻዎች እጅ ወድቀው እየተሰቃዩ ነው ስለተባሉት ኢትዮጵያውያን በጅቡቲ ያለውን የኢትዮጵያ ኤምባሲን ለማነጋገር ያደረግነው ተደጋጋሚ ጥረት አልተሳካም። ነገር ግን በቅርቡ በጅቡቲ ቅርንጫፉን የከፈተው የኦሮሚያ ልማት ማህበር ቢሮ ተወካይ አቶ መሐመድ ኢብራሂም ልማት ማህበሩ በጅቡቲ በተላለፈው ውሳኔ ለተለያዩ ችግር የተጋለጡ ኢትዮጵያውያን መፍትሄ የሚያገኙበትን መንገድ ለማፈላለግ ከጅቡቲው የኢትዮጵያ ኤምባሲ ጋር ምክክር ላይ ነው ብለዋል። ለአሜሪካ ድምጽ ገንሙዳዊት ከናይሮቢ።